ይሰጣል በጌታ በኢየሱስ ስማመኛለው። ኃጢአቴ በሙሉ ተፍቆልኛል። በሰማይ አዲስ ቤት ይጠብቀኛል። ስምን ሰነበታችሁ? የተወደዳችሁ አድማጮቻችን ይህ ከዓለም አቀፉ አድቬንቲስት ሬዲዮ የሚቀርብላችሁ የመዝሙር ምርጫ ክፍለ ጊዜ ነው። ዛሬም የተለያዩ የሚባርኩ መዝሙሮችን መራርጠን ይዘንላችሁ ቀርበናል። የመጀመሪያውን መዝሙር የሚያቀርቡልን የፍልውሃ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን መዘምራን ናቸው። እነርሱም እንግዳ ነኝ እኔ በማለት ይዘምራሉ። ጳውሎስ በፊልጵስዩስ 3 20 ላይ እኛ አገራችን በሰማይ ነው፣ ከዚያም ደግሞ የሚመጣ መድኃኒታችን እርሱም ጌታችን ኢየሱስ ክርስቶስን እንጠባበቃለን ይላል። አሜን። አገራችን በሰማይ ነው። እንግዳ ነኝ ባለመዝሙሩ ዳዊት በ119 ኛው መዝሙሩ ቁጥር 115 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። የሴምሲ መዘምራን ቃልህ ለእግሬ መብራት ነው እያሉ ይዘምራሉ። እስቲ ይህን መዝሙር አብረን እናዳምጠው። በሉቃስ ወንጌል ምዕራፍ 18 ቁጥር 35 ወደ ኢያሪኮም በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበር ይላል። ይህ እውር ሰው ኢየሱስ በዛ እንደሚያልፍ በሰማ ጊዜ ድምፁን ከፍ አድርጎ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበረ። ኢየሱስም ቆሞ ወደ እርሱ እንዲያመጡ ታዘዘ። በቀረበም ጊዜ ምን ላደርግን ልትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይዘንድ አለው። ኢየሱስም እይ እምነትህ አድኖሃል፣ አለው። ይህ በኢያሪኮ መንገድ የሆነ ታሪክ ነው። የመልካሙን ሳምራዊ ታሪክ በኢያሪኮ መንገድ የተፈጸመ ነው። ዘኪዎስንም የተገናኘው እንዲሁ በኢያሪኮ ነው። የፍሉሃ ወንድ መዘምራን በያሪኮ መንገድ እያሉ ይዘምሩልናል። በያሪኮ መንገድ ሸክም ሲበዛ፣ ኃጢያ ሲከብድ ለኢየሱስ ጠው ተናዘዘው Be'yari komenge, ye barik haal. Ye barik haal. a A Jesus cantar ga Jesus cantar ga schreck mich ich schärke ich schacke ausen es Jahre ausen es Jahre seit da ich noren seit da Jesus gesanne Jesus gesanne ኦ ወንድሜ ላንተ፣ ወንድሜ ላንተ፣ ግሩም መልእክት አለ፣ ግሩም መልእክት አለ። ተስፋም ቢጠፋ፣ ተስፋም ቢጠፋ፣ ትዘምራለ፣ ትዘምራለ። በኢየሱስ ትእዛዝ፣ በኢየሱስ ትእዛዝ፣ ኀጢአት ይወድቃል፣ ኀጢአት ይወድቃል። በያሪኮ መንገድ ጥሪውን ስማ። Bayari komenga Bayari komenga Aproi hona Aproi ona ai leye Jesus can take up, Jesus can take up. She can miss you, she can. As an as Jesus can Jesus አዳኝ ኢየሱስ ነው፣ በያሪኮ መንገድ በአጢያ ስትዝን ኦ ያጸናሃ በፍቅር ክንዱ ይደግፍሃ Baearicomanga, Baearicomanga, Baearicomanga, Baearicomanga, Baearicomanga, Baearicomanga, Jesús Jesús shake Jesús ማቴዎስ 11 28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔኑ እኔም አሳርፋችኋለሁ፣ ይላል። ዞር አድርገው ከላይ ውሰደው ሸክሜን ከላይ እያሉ የሚዘምሩት ደግሞ የአዋሳ አድቬንቲስት መዘምራን ናቸው። የዛሬውን የመዝሙር ክፍለ ጊዜ በዚህ መዝሙር ወደ ፍጻሜ እናመጣለን። ለሚኖራቸው አስተያየትና ጥያቄ በፖስታ ሳጥን ቁጥራችን 145 አዲስ አበባ ወይም በስልክ ቁጥራችን 011551 1199 ደውላችሁ በውስጥ መስመር 142 ወይም 143 ብላችሁ ብታደርሱን በደስታ እናስተናግዳቸዋለን። በሚቀጥለው የመዝሙር ክፍለ ጊዜ ሌሎችን መዝሙሮች ይዘንላችሁ እስከምንገናኝ የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያለን ዛሬ በዚህ ሁን መሰናበታችኋል መንገድ I'm right. sorry.